የዜና መጽሔት በኢትዮጵያ የኮሌራ ወረርሽኝ እስከ ባለፈው ሳምንት ከተመዘገበው የ16 ሰዎች ሞት በላይ የሞት ጉዳት ባያስከስትም ስርጭቱ በአዲስ አበባና በኦሮሚያ ክልል መጨመሩን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ አመልክቷል። ከአንድ ወር በፊት በሶማሌ ክልል የተመዘገበውን ሳይጨምር 614 ሰዎች በበሽታው መያዛቸው ተገልጧል። ከዚህ በተጨማሪም በኢትዮጵያ ያልተለመደ ታይቶም የማይታወቅና መድኃኒትም ሆነ ክትባት የሌለው በትንኝ ንክሻ የሚተላለፍ ወረሽኝ በሶማሌ ክልል መከሰቱ ተነግሯል። ሰለሞን ውጬ ዝርዝር ዘግባለሁ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በኢትዮጵያ የተከሰተው የኮሌራ ወረርሽኝ እስካሁን የ16 ሰዎችን ህይወት መቅጠፉን አመልክቶ በሀገሪቱ አዲስ አበባን ጨምሮ በአራት ክልሎች ከአንድ ወር በፊት በሶማሌ ክልል ሪፖርት የተደረገውን ሳይጨምር 614 ሰዎች በበሽታ መያዛቸውን አመልክቷል። በአማራ ክልል የጀመረው ይህ ወረርሽኝ ተስፋፍቶ በኦሮሚያ ሁለት ዞኖች፣ በአዲስ አበባ ከየካ በስተቀር በዘጠኙም ክፍለ ከተሞች እንዲሁም በትግራይ ክልልና በድሬዳዋ ለአንድ ሰው መያዝ ምክንያት ሆኗል። የበሽታውን ስርጭት ለመግታት 18 የተለዩ ማከሚያዎች ተቋቁመው የህክምናና የክትባት አገልግሎት እየተሰጠ መሆኑን የጠቀሱት የኢንስቲትዩቱ ምክትል ዳይሬክተር ዶክተር በየነ ሞገስ አረጋውያን፣ የጎዳና አዳሪ ህጻናት፣ ማረሚያ ቤቶችና አዳሪ ትምህርት ቤቶች ላይ እንዳይስፋፋ ርብርብ እየተደረገ መሆኑን አመልክተዋል። በአጠቃላይ ኢትዮጵያ ውስጥ 16 ሰዎች ናቸው። ከዚህ ጋር በተያያዘ ህይወታቸው ያለፈው 14ቱ በአማራ ክልል፣ ሁለቱ በኦሮሚያ ክልል። ከአማራ ክልል ካሉት 14ቱ ውስጥ ስምንቱ በማህበረሰብ ውስጥ እያሉ ህይወታቸው ያለፈ ናቸው። ስለዚህ የኮሌራ በሽታ ይሁን ወይም በሌላ ምክንያት የሞቱ በቂ ማረጋገጫም የለም። ነገር ግን እንደዚያ ተብሎ ሪፖርት ስለተደረገ እንዳልሆነ ማረጋገጫ ስለሌለን አይደለም ብለን አንተውም ቁጥሩ ሪፖርት ተደርጓል ማለት ነው። ስለዚህ በአጠቃላይ እነዚህ ናቸው ያሉት። አዲስ የሞተ ሰው በእኛ በኩል መረጃ የለን። በክልሎች በኩል እስካሁን ሪፖርት የተደረገ የለም። ጥርጣሬዎች አሉ። አዲስ አበባም ላይ፣ ሌላም ቦታ ላይ ባደረግናቸው ማጣራት ግን አንድም ሰው አዲስ አበባ ውስጥ ከኮሌራ ጋር በተያያዘ የተረጋገጠ ህይወቱ ያለፈ የለም። ፋታ ሳይሰጥ ለሞት የሚያጋልጠውና አጣዳፊው የኮሌራ ወረርሽኝ ስርጭት በተለይ በአማራና ትግራይ ክልሎች በአዲስ የሚያዝሰው ቁጥር መቀነስ ቢታይበትም በአዲስ አበባና በኦሮሚያ ክልሎች ግን በአሳሳቢ ሁኔታ እየተዛመተ መሆኑን ዶክተር በየነ ዛሬ በሰጡት መግለጫ አመልክተዋል። በአጠቃላይ ግን ስናየው ወረርሽኙ እየጨመረ ነው። በትግራይ ክልልና በአማራ ክልል ላይ ያለውን ስንመለከት ግን ተቆጣጥሮታል ማለት ቻ ክልሎቹ ከፌዴራል መንግስትም ጋር ተቀናጅተው በሰሩት ስራ ወረርሽኙን ማቆም ተችሏል። እንግዲህ ግን ከዚህ በኋላ አዲስ ነገር ይመጣለሁ የምናየው ነው የሚሆነው። ቅድም እንደተናገርኩት አማራ ክልል ላይ ከ13 ቀን በላይ አንድም ኬዝ ሪፖርት አልተደረገም። ያ ማለት ቢያንስ በእነዚህ ጊዜዎች ውስጥ ወረርሽኙ ለማቆም ተችሏል ማለት ነው። ትግራይ ክልል ላይ አስር ቀን ድረስ ምንም አይነት አዲስ ኬዝ ሪፖርት አደረግም። ሶማሌ ክልል ላይ ቅደም እንዳልኩት ለጥቂት ሳምንታት ወረርሽኙ ምልክት ያለባቸው ሰዎች ሪፖርት አልተደረጉም። በአዲስ አበባና በኦሮሚያ ያለው ግን እየጨመረ ነው። ስለዚህ የራሱን ትኩረት ተሰጥቶት ሊሰራ የሚገባበት ቦታ ነው ማለት ነው። በመግለጫው በዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ የተዛመተው ሌላኛው የኢቦላ ወረርሽኝ ኢትዮጵያ ውስጥ አለመከሰቱ ተብራርቷል። ይህ ወረርሽኝ ወደ ሀገር ውስጥ እንዳይገባ የድሬዳዋ መቀሌና ባህር ዳር አውሮፕላን ማረፊያዎችን ጨምሮ በ21 ኬላዎችና በቦሌ ዓለም አቀፍ አውሮፕላን ማረፊያ የክትትል ምልክት ከተገኘም ሕክምና መስጠት የሚያስችል አሰራር መዘርጋቱም ተገልጿል። በቦሌ ዓለም አቀፍ አየር መንገድ በአምስት ቦታዎች ላይ በሁሉም ተርሚናሎች የሙቀት መለኪያ መሳሪያዎች፣ ካሜራዎች ተገጥመው በአየር መንገድ ውስጥ የሚገቡ ማንኛውንም ተጓዥ ሙቀት በመለካት ለወረርሽኙ ተጋላጭ የሆኑ ወይም ምልክት ሊያሳዩ የሚችሉ ሰዎችን የመለየት ስራዎች እየተከናወነ ይገኛል። የምንጠረጥራቸው ሰዎች ቢገኙ ለይተን የምናቆይበት ኳራንቲን ሴንተር አለ። በሌላ በኩል በወላይታ ዞን ስድስት ወረዳዎች ላይ በባህር ዳር ዙሪያና ደራ ወረዳ የወባ ወረርሽኝ መቀስቀሱ በኦሮሚያና ሶማሌ ክልሎች የኩፍኝ ወረርሽኝ ተነስቶ እንደነበርና በቅርቡም በአፋር መከሰቱን ሰምተናል። ወደ ሰው በቀላሉ መተላለፍ የሚችለው የጊኒ ወርም በሽታም በእንስሳት ላይ በመታየቱ ጥንቃቄ እንዲደረግ ኢንስቲትዩቱ አሳስቧል። በተጨማሪም በኢትዮጵያ ያልተለመደ ታይቶም የማይታወቅ መድኃኒትም ክትባትም የሌለውና በትንኝ ንክሻ የሚዛመት ችኩን ቺኩንጉንያ የተባለ የጤና ጠንቅ በሶማሌ ክልል ቀብሪ ዳህር ከተማ መከሰቱን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተሩ ዶክተር በየነ ሞገስ በመግለጫቸው አስታውቀዋል። 140 የሚደርሱ ሰዎች በበሽታው ተይዘዋል። 25 የሚሆኑት ከነዚህ ውስጥ በአካባቢው የሚገኝ የመከላከያ ካምፕ ውስጥ ያሉ የመከላከያ ሰራዊት አባላት እንደሆኑ ማወቅ ተችሏል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ የኮሌራ በሽታ ወረርሽኝ በትግራይ ክልልም ካለፈው ግንቦት ወር አንስቶ መታየት የጀመረ ሲሆን እስካሁን ድረስ አስራ ሰባት ሰዎች የህክምና እርዳታ ማግኘታቸው ተገልጧል። በበሽታው አንድም ሰው አለመሞቱን በክረምት ወር ውስጥ ሊደርስ የሚችለውን አደጋ ለመከላከል ቅድመ ዝግጅት መደረጉንም የክልሉ ጤና ቢሮ ገልጧል። ሚሊዮን ኃይለስላሴ ከመቀለ ዘገባ አልኮልናል። ካለፈው ወርሃ ግንቦት ጀምሮ በትግራይ ክልል የተለያዩ አካባቢዎች መታየት የጀመረው ኮሌራ በሽታ እስካሁን ባለው አስራ ሰባት ሰዎች በሽታው ተገኝቶባቸው የህክምና እርዳታ እንደተደረገላቸው የትግራይ ክልል ጤና ቢሮ መረጃ ያመለክታል። በትግራይ ክልል ክልተ አውላዕሎ ወረዳ፣ አዲግራት እንዲሁም መቀለ ከተሞች ኮሌራ ከታየባቸው አካባቢዎች መካከል ናቸው። በበሽታው ከተጎዳ ውጪ የሞተ እንደሌለ የጠቀሰው የትግራይ ክልል ጤና ቢሮ መረጃ አስፈላጊውን ቅድመ ዝግጅት በማድረግ በመጭው የክረምት ወቅት ሊከሰት የሚችለው አደጋ አስቀድሞ ለመከላከል እየተሰራ መሆኑን ይገልጻል። የትግራይ ክልል ጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደ ማርያም እንዳሉት በተለይም ከግንቦት ሀያ አምስት ሁለት ሺ አስራ አንድ ዓ.ም ጀምሮ በትግራይ ክልል ክልተ አውላዕሎ ወረዳ ብቻ ስምንት ኮሌራ በሽታ ያለባቸው ሰዎች በምርመራ ተለይተው የሕክምና ክትትል እንደተደረገላቸው ይገልጻሉ። የተከሰተውን የበሽታውን ወረርሽኝ ንሰት ማድረግ በስን ቅስቃሴ ስናደርግ ነበረ ከግንቦት ሀያ አምስት አካባቢ ጀምሮ ክልተ አውላዕሎ ወረዳ ወደ ስምንት ሚሆን ስለዚህ በሽታ ተጣሳዮች በዚህ በሽታ መተያዙ አረጋግጠናል። በተለይ ሁለቱ የላብራቶሪ ናሙና ወስደንባቸው ዚዞ ኮሌራ ዲዝማል በኋላም በመቀሌም ወደ ሶስት የሚሆኑ ሳቃውየውን ቀጣፎች አዲባት ወደ ሁለት ሰዎች በዚህ በሽታ እንደተያያዙ መረጃችን ያሳያለን። ባለፉት ሶስት ዓመታት አትት በሚል ስያሜ ሲጠራ የቆየው ተላላፊው የኮሌራ በሽታ በኢትዮጵያ ለዜጎች ሞት ምክንያት ሲሆን ቆይቷል። በዋነኝነት በንጽህና ጉድለት የሚከሰተው ይህንኑ በሽታ የከፋ ጉዳት ሳያደርስ በመከላከል በተለይም ንጹህ መጠጥ ውሃ አቅርቦት ይገባለባቸው አካባቢዎች የውሃ ማከሚያ መድኃኒት መሰራጨቱ የትግራይ ክልል ጤና ቢሮ ይገልጻል። ከዚህ በተጨማሪ ባለፉት ሶስት ዓመታት ለበሽታው መሰራጨት ምክንያት የሆኑት ሃይማኖታዊ መጠመቂያ ስፍራዎች አካባቢ የማጽዳት እንዲሁም ከሃይማኖት መሪዎች ጋር በመተባበር የግንዛቤ ማስጨበጫ ስራዎች የማካሄድ ተግባራት በክልሉ ጤና ቢሮ የተከወኑ መሆኑ የክልሉ ጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደማርያም ይገልጻሉ። በተጨማሪም በሽታው የሚታይባቸው ሰዎች ለማከም የሚረዱ የህክምና መሳሪያዎችና ባለሙያዎች በክልሉ ባሉ የጤና ጣቢያዎች የማደራጀት ተግባራት እየተከወነ መሆኑን ሰምተናል። በመቅላ በሚገኙ የመንግስት ጤና ተቋማት ተዘዋውረን እንደተመለከትነው ተቋማቱ ለኮሌራ በሽታ ህክምና ብቻ የተለየ ስፍራ አዘጋጅተዋል። በመቅላ አዳቂ ጤና ጣቢያ የህክምና ባለሙያ የሆነችው ሲስተር ነቢያት ጸጋይ እንደነገረችን ባለፉት ቀናት የተወሰኑ የኮሌራ በሽተኞች መምጣታቸው በመግለጽ ጤና ጣቢያው ይህንኑ በሽታ ለማከም የሚያስችለው ቅድመ ዝግጅት ማከናወኑ ትናገራለች። ሀይልሰብ እኔና ይል ሰቅን ሀይልሰብ ነመድሀኒት ቀረብ እኔና ይል የሰለጠነ የሰው ሀይል አለን፣ መድኃኒትም ተዘጋጅተዋል አራት ዶክተሮች እና የተለጥኑ ነርሶች ዝግጁ አድርገናል። በላብራቶሪ በኩልም ቢሆን በቂ መሳሪያ እና ባለሙያ ተመድቦልናል። እስካሁን ባለው የኮሌራ ብሽታ የታየባቸው ሶስት ታካሚዎች በእኛ ጤና ጣቢያ ህክምና ተደርጎላቸው እንዲመለሱ አድርገናል። ስለዚህ በአጠቃላይ በላብራቶሪ ሆነ በፋርማሲ በኩል ዝግጁ ሁነን እየጠበቅን ነው። ፋርማሲ ዝግ ያስነ ነገር ነው እንዳየ ስለዚህ በተጨማሪ የትግራይ ክልል ጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደማርያም እንዳሉት ካለው ስጋት በመነሳት ኮሌራን ብቻ የሚያክል የተለየ ተቋም መዘጋጀት ምክንያቱ አስራ ሰባት ሰዎች ሕክምና አግኝተው ወደ ቤታቸው መሸኘታቸው ከጤና ባለሙያዎችና የክልሉ ጤና ቢሮ ያገኘው መረጃ ያመለክታል። ለዲደብ ዘገባ ሲሆን አስላሴ የኢትዮጵያ ቡና ስፖርት ክለብና ና የመቀለ ሰባ እንደርታ ዛሬ አዲስ አበባ ውስጥ ባደረጉት ጨዋታ ያለምንም ግብ ሲለያዩ፣ ደጋፊዎች አላስፈላጊ ምልክቶችን በማሳየት ከጨዋታው በፊትም መጠነኛ ግጭት መከሰቱ ተገልጧል። የኢትዮጵያ ቡና ስፖርት ክለብና ና የመቀለ ሰባ እንደርታ እግር ኳስ ቡድኖች ጨዋታ ከዚህ ቀደም በስጋት የተነሳ በጸጥታ ስጋት ማለት ነው ተሰርዞ የፕሪምየር ሊጉም ላልተወሰነ ጊዜ እንዲቋረጥ ተደርጎ ነበር። የዛሬውን ጨዋታ ኦምና ታደለ ስታዲዮም በመገኘት ተከታትሏል። ስቱዲዮ ከመግባታችን ጥቂት ቀደም ብሎ በስልክ ቃለመጠይቅ አድርገንለታል። የጸጥታ ሁኔታው ዛሬ በስቴዲዮም እና ከስቴዲዮም ውጭ ምን ይመስል ነበር ቀዳሚ ጥያቄያችን ነው። ኦምና ፕሪምየር ሊጉ እንዲቋረጥ ያደረገው የጸጥታ ስጋት በተወሰነ መልኩ ይታይ እንደነበር በመግለጥ የተመለከተውን ያካፍለናል። በተወሰነ መልኩ ነበር ማለት ይቻላል። ምክንያቱም በረፋድ አካባቢ ላይ የሁለቱ ክለብ ደጋፊዎች ስቴዲየም ላይ ለጠብ ተጋብዘው እንደነበረ መረጃዎች ደርሰውናል። የተወሰነ መልኩ በ በስቴዲየሙ ዙሪያ እና በስቴዲየሙ አቅራቢያ ባሉ ቦታዎች ላይ ግርግሮች እንደነበሩ ለመመልከት ችለናል። በዚህ በዚህ ካየ ነው። አዎ፣ በተወሰነ መልኩ የጸጥታ ስጋቱ ነበር። ያንን ስጋት ከመፍራትም አንጻር ከመልጉም ለማቋራት እንደተገደደ ፌዴሬሽኑ ሲገልጽ ነበር እና በተወሰነ መልኩ ተመልክተናል። በተወሰነ መልኩ ማለት ምንድን ነው? እስኪ በትክክል ያየውን ነገር ለአድማጮቻችን ግልጽ አድርገለን። ዛሬ ስቴዲየም ተገኝተ ተከታትላል ጨዋታውን ስታዲየም ውስጥ ጠብ አልነበረም። ምክንያቱም ሁለቱም ደጋፊዎች ተለያይተው ነው የተቀመጡት። በመሀላቸውም አድማ በታኝ ፖሊስ ስለነበረ የጸጥታ አካላትም በብዛት ስታዲየሙ ላይ ስለተሰማሩ የጸጥታ ችግር ብዙም አልተመለከትም። አንዳንድ ጸያፍ ስድቦችን እና ብዙም ስታዲየም ውስጥ መደመጥ የሌለባቸውን አንዳንድ ክለቦች ከመስማታችን ውጭ ይህን የሚባል ችግር አልተመለከትም። ከእስቴዲየሙ ውጪ ግን ጨዋታው ከመጀመሩ በፊት በነበሩ ሰዓታት ውስጥ ጸቦች ነበሩ። በእርግጥ ጸቡ ረጅም ጊዜ እንቆያ አለ የተወሰነ አስተያየቃ የቆየ ቢሆንም ጸቦች በሁለት ገጋሲች መካከል ተከስቶ ነበር። ምን አይነት ነው ማለት በምን ቁሶችም ወርወር በድንጋይ መወራወሮች ነገሮች ነበሩ። ከዛ በኋላ እንግዲህ ጸጥታው ያን ያህል አስጊ አልነበረም። በሰላም መጠናቀቁ ነው የገለጽ። ክልን ጨዋታ ውስጥ ምን ይመስል ነበር? ዜሮ ለዜሮ ነው የተጠናቀቀው። ምናልባት ዜሮ ለዜሮ መጠናቀቁ በጸጥታው ላይ ያመጣው ነገር አለ? ምን ይመስል ነበር? በአጠቃላይ ጨዋታው ይዘቱ እንዴት ነበር? ጨዋታው እንግዲህ ስቴዲየሙ፣ መጫወቻ ሜዳ በመጨቀቁ ትንሽ ቡድኖቹ ፓርቲ ይዘው ለመጫወት አልቻሉም ነበር እና ቀንብዛም የግብ ድሎችም አልተፈጠሩበትም ነበር ጨዋታው ላይ። ስለዚህ ማራኪ ነው ሳቢ ነው ጨዋታው ለማለት ቸግረኛል። ሆኖም ግን ከጸጥታ ስጋት አንጻር ጨዋታው አቻ መውጣታቸው አሁ በተወሰነ መልኩ ጸጥታው ላይ የሚያሳርፈው ቀጥተኛ የሆነ ተጽዕኖ አለ። ሆኖም ጨዋታው ከተጠናቀቀ በኋላ ግን በተለይ በተለምዶ የቀኝ ጥላፉ ከሚባለው ቦታ ላይ የተቀመጡ የቡና ደጋፊዎች እና በአጠገባቸው የነበሩት የመቀሌ ሰባ እንደርታ ደጋፊዎች አንዳንድ ቁሶችን የመወርወር ነገሮችን ተመልክተናል ጨዋታው ከተጠናቀቀ በኋላ እንዲሁም የመቀሌ ሰባ እንደርታ ተጫዋቾችና የአሰልጣኝ አባላት እንዲሁም የክለቡ ስራ አስኪያጅ ጭምር ባልተለመደ መልኩ ትንሽ የኢትዮጵያ ቡና ደጋፊዎችን ለጸብ የሚገፋፋ ተግባርን ሲያደርጉ ተመልክተናል። ማለት ምን አይነት ነገር ለምሳሌ ለምሳሌ በተለምዶ ይሄ ሱሻት የሚባለውን ነገር በሙሉ የመቀሌ ሰባ እንደርታ ተጫዋቾችና አሰልጣኛቸው ገብረ መድህን ኃይልን ጨምሮ ሲሰሩ ተመልክተናል ወደ ደጋፊያቸው። ይሄ ደግሞ ትንሽ ፖለቲካዊ ይዘት ያለው ነው። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ እንደዚህ ፕሬስፕ ሲሰሩ ነበር። Kita dalam mengikat ወታደሮች ጋር ና ያን ለማመልከት የሚመስል ነገር መልክት ያለውን በሂሳብ ሲሰሩ ነበር። ይህም ትንሽ ጥላፎቅ የነበሩ የኢትዮጵያ ቡና ደጋፊዎችን አስቆጥቶ የተለያዩ ስዴቦች፣ አንዳንድ ፖለቲካዊ ይበት ያላቸውን ስዴቦች እንድንሰማ አድርጎናል። ከዚህ ውጭ ግን የሚጠቅስ ሌላዊ ጸጥታ ስጋት አልነበረም። ከጨዋታው ውጭ ሰው ከስቴዲየም ከወጣ በኋላ የጸጥታው ሁኔታ ምን ይመስላል? ምን ያህል እንደው በቁጥር በትክክል መግለጽ ቢያዳግትም በቂ የጸጥታ ሀይል ነበረ። ጥበቃ ሰውስ፣ እንዴት ነው ወደ ቤቱ የተበተነው? በስቴዲየሙ ዙሪያ እንግዲህ ያው አድማበታኝ ፖሊስ እንደነበረ ጥቅስላለ የኢትዮጵያ ቡና ደጋፊዎችም በጊዜ ነበር ስጡት የመቀሌ ሰባ እንደርታ ደጋፊዎችም የተወሰነ ጊዜ ስቴዲየም ሳ ቆይተው እንዲወጡ አድርገዋል። እኔ በወጣበት በዚህ በመንገድ ትራንስፖርት አካባቢ ላይ ትንሽ የተወሰኑ ግርግሮች ሊከሰቱ ነበር። ሆኖ ፖሊስ የመቀሌ ሰባ እንደርታ ደጋፊዎች በሌላ መስሪያ በተለይ በጊዮን በኩል እንዲሄዱ አድርጎ ጠቦችን ለመከላከል ይችላል። ሆኖም ከስቴዲየሙ ደጋፊ እየተበተነ በመጣ ቁጥር ግን በተለይ ሲፋኖስ ሜክሲኮ ባሉ ቦታዎች ላይ ግን የፖሊስ ኃይል ብዙም ስላልተመለከትኩ እዛ ላይ ጠብ ሊፈጠር ይችላል ይመስላል። ሁም በስቴዲየሙ ዙሪያ ባሉ ፊት ኪሎሜትሮች ውስጥም የፖሊስ ኃይል ሁለቱ ደጋቶች እንዳይገናኙ አድርጎ ነው የተለያዩ። የኢትዮጵያ ቡና ስፖርት ክለብና የመቀሌ ሰባ እንደርታ የዛሬ ጨዋታን በተመለከተ የእግር ኳስ ስፖርት ጋዜጠኛ ኦምና ታደለ ከስቴዲየም የተመለከተውን ነበር ያካፍለን። በዶቼቪል አድማጮች ስም ክልብ አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። ትናንት በድንገት ሕይወታቸው ያለፈው የቀድሞ የግብፅ ፕሬዚዳንት ሞሐመድ ሙርሲ ስርዓተ ቀብር ተፈጽሟል። በካይሮ ፍርድ ቤት ጉዳያቸውን በመከታተል ላይ ሳሉ ድንገት ተዝለፍልፈው ከወደቁ በኋላ ከዚህ ዓለም በሞት የተለዩት የሙርሲ ስርዓተ ቀብር ሲፈጸም ከፍተኛ የጸጥታ ጥበቃ ነበር። ለመሆኑ የሙርሲ ድንገተኛ ሞት በግብፅ ፖለቲካ ላይ ምን ተጽዕኖ ያሳድራል? እሸት የበቀለ በአንካራ የማህበራዊ ሳይንስ ዩኒቨርሲቲ የአፍሪቃ ጥናት የትምህርት ማዕከል በመምህርነት የሚያገለግሉት ዶክተር ሙከርም ሚፍታህን በጉዳዩ ላይ በስልክ አነጋግሯቸዋል። የመሐመድ ሙርሲ ከዚህ ዓለም በሞት የተለዩበት መንገድ በራሱ ምን ይናገራል፣ ስለ ግብፅ ፖለቲካ ከሱ መሞት በፊት? ቀደም ብሎ የነበሩ በተለይ የሙስሊም ብራህበሩ ሜምበር የሆኑ ወጣቶች ማለት ነው። ብዙዎቹ የዩኒቨርሲቲ ተማሪዎች የነበሩ እንቅስቃሴ ወቅት ግን የሙስሊም ወንደ ማማቾችን ፖለቲካ ድርጅት ተደግፈው ተቃውሞና አክቲቪዝም የማቀንቀን ስራ ሲሰሩ የነበሩ የነበሩ ወጣቶች ናቸው። እንደሰብሰቧቸው ብዙዎቹ እስር ቤት የሚገቡ ሆነዋል። በሚደርስባቸው እያንዳንዱ የጤና ችግር እንግዲህ፣ አንድ ሰው እስር ቤት ሲታሰር እንቅስቃሴ አታበዛም፣ የተመጣጠነ ምግብ አታገኝም፣ ወቅታዊ የሆነ የጤና ክትትል እድል አታገኝም። ብዙ ጊዜ ደግሞ የሚገጥመው ምንድነው? ሰዎቹ ይህ እነዚህ መንግስትን የሚቃወሙ ሰዎች ስለሆኑ የአብደልፈታ ሲሲ ታማኝ የሆኑ ፓራሚሊተር የሚባሉት ሰዎች እስር ቤት እየመጡ ብዙዎችን ያሰቃዩ እንደነበረ የሚገልጽ ሪፖርት አለ። የሂማን ራይትስ ዎች መረጃውን አውጥቷል። እስረኞቹም እንዲህ የመሰቃየት አደጋ ሲከሰትባቸው፣ በተለይ ፍርድ ቤት የሚቀርቡበት ወቅት ይህን ጉዳይ አስመልክተው በግልጽ ለዳኞች ያሳዩ፣ ይናገሩ እንደነበረ ቤተሰቦቻቸው ይህን ይዘው ደግሞ ወደ አለም አቀፋዊ ሚዲያ በመውጣት ጉዳዩን አለም እንዲያውቀው፣ ሰው እንዲወያይበት፣ አገራት ተጽዕኖ እንዳያሳድሩ ለማድረግ ጥረት ተደርጓል። እንግዲህ መጨረሻውን እንዳየ ነው ትምህርት ያገኘው ምንም ዓይነት ድጋፍ እንዳልነበረ ያውም በስቶክ ህይወቱን እንዳለፈ ከሱ ቀደም ብሎ ደግሞ የነበሩት ግብጽ ውስጥ የሙስሊም ወንድማማቾች ፖለቲካል ፓርቲስ ውስጥ ከዚህ ቀደም ኃላፊ የነበሩ አንድ ሽማግሌ እንዲሁ እስር ቤት ውስጥ ሙተው እንደተገኙ የሚታወቅ ነው። ፍትሐዊ የሆነ የዳኝነት ስርዓት እንዳልነበራቸው የሚጠቅሱ መረጃዎች አሉ። የአልሲሲ አገዛዝ እነ መሐመድ ሙርሲን ወደ እስር ቤት ሲወስድ የነበረው ዲስኮርስ የህዝብን ነገር እንትን አልሰማችሁም፣ ህዝቡን እንዲገደል እንዲጨፈጨፍ አነሳስታችሁ ደም እንዲፈስ ምክንያት የሆናችሁት እናንተ ናቸው በሚል ነው እስር ቤት ያስገባው። በጊዜ ሂደት ግን ዲስኩሩ የተለየ ከለር እና ቀለም ይዘት እንዲኖሩ ሆኗል። እና መጨረሻም ላይ ክሱ የነ ነበረው አገር ከሀዲያን በሚል ተለውጦ የሞት ፍርድ ተፈቅዶበት እንደነበረ የሚታወቅ ነው። የመሐመድ ሙርሲ ሞት በግብጽ ፖለቲካ ላይ ምን አይነት ተጽዕኖ ሊያሳድር ይችላል? ሙስሊም ብራዘርሁድ የሚባለው እንቅስቃሴ አብዛኛዎቹ ሙስሊሞች የሚኖሩባቸው አካባቢ ላይ ማህበራዊ ለውጥ ለማምጣት እንቅስቃሴ ክሬት በማድረግ ወጣቶችን ኢንጌጅ በማድረግ የሶሻል ቼንጅ የማምጣት ነው። ሰዎቹ ለሪሊጅናቸው ሴንስቲቭ እንዲሆኑ የማድረግ የሚጥር ድርጅት ነው እና ዶክተር መሐመድ ሙርሲ የሚባለው ሰው በእንቅስቃሴ ውስጥ ትልቅ ቦታ ያለው ግለሰብ ነው። እንግዲህ የሙስሊም ብራዘርሁድ መነሻው ግብጽ እንደመሆኑ መጠን እዛ አካባቢ ያለው ኢፌክት ዓለም አቀፍ የሆነ ተጽዕኖና ኢምፕሊኬሽን ይኖረዋል። ስለዚህ አንድ የዚህ ሰውዬ በእስር ቤት ውስጥ መሞት ግብጽ ውስጥ ላሉት በተለይ ሙስሊም ብራዘርሁድ ፍልስፍና አይዲኦሎጂ አቀንቃኝ የሆኑ ሰዎች በአንድ በኩል ተስፋ ቆርጠው ከፖለቲካው በመውጣት ሌሎች ማህበራዊ የሆኑ ጉዳዮች ላይ ኢንጌጅ እንዲያደርጉ እንዲሳተፉና ፖለቲካን እንዲርቁ ሊሆኑ ይችሉ ይሆናል። ሁለተኛው የዚህ እንቅስቃሴ መሰረቱ አይደንቲቲ ነው፣ አይደንቲ ፖለቲክስ ነው። አይደንቲ ፖለቲክስ የማንነት ፖለቲካ በአብዛኛው የሚመሰረተው ሶስት ነገሮች ላይ ነው። አንደኛው ዘር ላይ ነው፣ ኢትኒሲቲ ነው። ሁለተኛው ት ሪሊጅን ነው። ሶስተኛው ይሄ ናሽናሊዝም ነው። እና የእነዚህ ሰዎች መሰረት ሪሊጅን ነው። ሪሊጅን ከሁለቱ በተለየ ሰዎች ላይ የሚኖረው ሴንቲሜንታል ኮንቪክሽን ሰዎችን ከማነሳሳት ሚሽን ከመስጠት አኳያ ጠንካራ ስለሚሆን ፓሲቭ ሆነው ከፖለቲካው ከመውጣት ይልቅ የበለጠ ተጠናክረው ክረው ስርዓቱን ለመለወጥ ለዓላማው ለመታገል በር ሊከፍት ይችል ይሆናል የሚል ሁለተኛ ስጋት አለኝ። ይሄ ጉዳይ ግን አልሲሲ የሚመሩት መንግስት ላይ የሚያሳድረው ተጽዕኖ ሊኖር ይችላል፣ ምንም ጥርጥር የለው። ምክንያቱም አልሲሲ በቅርቡ ተካሂዶ በነበረው የኮንስቲቱሽናል ሪፈረንደም እስከ ሁለት ሺህ ሰላሳ አይመስለኛል። ካልሰሳት ኩኝ የኮንስቲቱሽናል ሪፎርም ተካሂዶ ህዝቡ በጣም ከፍተኛ የሆነ ማጆሪቲ ድምፅ አገኝተው ህገ መንግስታዊ ስርአቱ እንዲለወጠ በማድረግ ለብዙ ጊዜ የመግዛት ፍልንትናቸውን አራዝመዋል። ሙስሊም ብራዘሩ ሀገር ወለድ የሆነ እንቅስቃሴ ነው፣ ማህበራዊ እንቅስቃሴ ነው፣ ፖለቲካዊ እንቅስቃሴ ነው እና በፍጹም ነቅሎ ሊያስወግደው የሚችል የሆነ እንቅስቃሴ ነው ብዬ አላስብም። አልሲሲ ዛሬ አይደለም የዛሬ ሀምሳ ዓመት ቢሰራበት፣ ምክንያቱም ትልልቅ አደረጃጀቶችን ሰርተዋል፣ ተቋሞችን ስታብሊሽ አድርገዋል፣ ወጣቶች ላይ ስሜት የማነሳሳት ስራ፣ የማደራጀት ስራ ፕሮፌሽናል አሶሴሽኖች በዋናነት በተለይ ግብጽ ውስጥ ከሙስሊም ብራዘርሁድ ጋር እንደሚገናኙ ይታወቃል። በመሆኑም ለአልሲሲ አሁን ባለበት ሞሜንተም ሀገሯን እያስተዳደረ በሚፈልገው ወታደራዊ አገዛዝ ሊቀጥል የሚችልበትን እድል ሊያጨናገፉበት የሚችሉበት እድል ይኖራል ብዬ አስባለሁ። ሁለተኛ ነገር ደግሞ እንቅስቃሴው ግብጽ ላይ ብቻ የተመሰረተ አይደለም። አሁን በቱኒዚያ ውስጥ የሬኔሰንስ ፓርቲ አለ። የሬኔሰንስ ፓርቲ የሚባለው ግብፅ ውስጥ ካለው ሙስሊም ወንድማማቾች ፖለቲካል ፓርቲ ወይም አይዲዮሎጂ ፍጹም የተለየ አይደለም። ነገር ግን አላማ እና ግቡ ቱኒዚያ ውስጥ ያለውን ህብረተሰብ አጀንዳ ሪፍሌክት የሚያደርግ ነው እና ግብጽ ውስጥ እንኳን አልሲሲ አቅምና ብቃቱ ኖሮት ከስር መሰረቱ ቢያደርቀው፣ ሌሎች አካባቢ እንቅስቃሴው ስላለ ቱርክን ጨምሮ ማለት ነው፣ ያ ነገር አለመመለሱ ላይ እርግጠኛ መሆን አይቻልም። ዶክተር ሙከር ሚፍታህ በጣም አመሰግናለሁ። መጽሔተ ዜና በዚሁ ተጠናቋል።